ትላንት የተለቀቁት እስረኞች ባለፈው ታህሳስ እንደተለቀቁት ሁሉ የታድሶ ስልጠና መውሰዳቸውንና በተቃውሞ ጊዜ በወሰዱት እርምጃ አይደገምም የሚል ቃለ መሐላ መግባታቸውን የመንግስት መገናኛ ዘዴዎች ዘገባ ይጠቁማል። ስሟ እንዳይጠቀስ የፈለገችው ድምፃዊትና የአራት ዓመት ልጅ ህፃን ያላት እናት አራት ወር በጦል ላይ እስር ቤት መቆየቷን ትናገራለች። ምን አይነት ስልጠና ነው የወሰደችው? አይደግምም ብላ ቃል የገባትስ ምንድን ነው ብዬ ለመጠየቅ ሙከራ ባደርግም ስለሚያማት ብዙም ልታወራኝ አልቻለችም። ዛሬ ወደ አስር ሰዓት ላይ ከቤተሰቦቿና ከልጇ ጋር ዳግም ተገናኝታለች። አሁን ግና ወደ ቤት እየገባሁ ነኝ። ከመኪና ወርጄ ልጆች እቃይን ወደ ውስጥ እያስገቡልኝ ነው። ሰዎች ሰላም ሊሉኝ ከጎን አሉ። አሁን ለማውራት ያስቸግራል። ትንሽ ደግሞ አሞኝ ነበር። አንተም ድምፄን እንደምትሰማው ትክክል አይደለም ስለዚህ አሁን ለማውራት ትንሽ ያስቸግረኛል። ድምፃዊቷ አራት ወር እስር ላይ በቆየችበት ጊዜ ሕፃኗን ስትንከባክብላት የነበረችው ታላቅ እህቷ የንግድ ስራዋን አቋርጣ መሆኑን ለዶችቤሌ ትናገራለች። ድምፃዊቷ ማታ አራት ሰዓት ላይ መታሰራዋን የምትናገረው ስሟን እንዳይገለጽ የፈለገችው ታላቅ እህቷ፣ በምን ምክንያት እንደታሰረች ምንም አልተነገረንም ትላለች። የታሳሪዋ ታናሽ እህት ደግሞ የሚከተለውን ትላለች መጀመሪያ እኔ እናት የለኝም። ስለዚህ እሷ ናት እንደ እናት ያሳደገችኝ። እስር ቤት ሄጄ ሳያት በጣም በጣም ነው ያዘንኩት። እናቴ ሁለተኛ እንደ ሞተች አይነት ስሜት ነው የተሰማኝ። የእሷ ልጅ ትምህርት ቤት አደርሳታለሁ፣ እናቷም ብዙ እንዳታስብ እንከባከባታለሁ። አካርሜሽ እያኔ ነው። መንግስት ታሳሪዎቹን ለመቅጣት ቢያስራቸውም በሌላ ጎኑ ከተለያዩ ቦታዎች የመጡ ታሳሪዎች እንዲተዋወቁና ትግላቸውን እንዲያጠናክሩ እድል ፈጥሮላቸዋል ብሎም የሚከራከሩ አልጠፉም። ልጆቹ እንደዚህ በማሰሩ ሁለት አይነት አጋጣሚ ነው ያለ። የመጀመሪያው ነገር አንደኛ የማይተዋወቁት ሰዎች የሚተዋወቁት ማለት፣ ሁሉም ለአንድ አይነት ዓላማ ነው የታሰረው፣ ምንም ሳያጠፋ መብቱን ስለጠየቀ፣ ግማሹም ግማሹም ደግሞ ምንም ነገር የማያውቀው ሰው ምንም አይነት ነገር ጥፋት ሳያጠፋ ምንም ነገር ውስጥ እንኳ ሳይሳተፍ ብቻ ባሉባልታ ብቻ የተያዙ ዝም ብሎ ከመንገድ ላይ ተይዞ ምንም የማያውቅ ዝም ብሎ ሂዶ ፖለቲካ ተምሮ የሚወጣበት። ሁለተኛው ደግሞ እርስ በርስ የያዙትን ዓላማ እንኳ ተጋርቶ ማለት ነው። እንዴት ሊቀጥሉ የሚችሉበትን መንገድ የምማማሩበት ቦታ ነው። መጀመሪያ እንኳ ከዛ የወጡት ሰዎች ይሄን የሚያወሩበት እና የተለያዩ ቦታ ደግሞ ሂዳችሁ ለህብረተሰቡ አንዳንድ ነገሮችን አስተምሩ ሲባሉ እንኳ ምንድን ነው ያለው? አንደኛው በጣም አመሰግናችኋለሁ ስላሰራችሁኝ ነው ያለው ስብሰባ ላይ ወጣው ምክንያቱም እኔ ብዙ ጓደኞችን ያወኩበት በተለይ የኦሮሚያን እንትኖችን ያወኩበት ከዳር እስከ ዳር የተዋወቅንበት እና ለወደፊት እንዴት ትግላችንን መቀጠል እንዳለብን የተማርንበት ቦታ ነው። እንኳንም አሰራችን ያለበት እንትን አለና በጣም የሚጋራው ና ትክክለኛም አስተሳሰብ ይመስለኛ። የአስቸኳይ ጊዜ አዋጁ ተፈጻሚ መሆን ሲጀምር ከታሰሩት ውስጥ በታህሳስ ወር የመጀመሪያ ዙር የታድሶ ስልጠና ወስደዋል የተባሉት ከ11 ሺህ በላይ ሰዎች መለቀቃቸውን ይታወሳል። ትናንት የተለቀቁትም ከ11 ሺህ ይበልጣሉ።